የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ሐምሌ 24 2011 ዓ.ም ነው። አብራችሁን ካመሻችሁ ከመሰሟቸው ጥንቅሮች መካከል የኢትዮጵያ ሃይማኖት ተቋማት ጉባኤ ምዕመናን ለሰላም እንዲተጉና ከግጭት እንዲርቁ የመከረበትን መድረክ እናነሳለን። በአንጻሩ በማኅበራዊ ግንኙነታችንም ይሁን በዕለት ተዕለት አናኗራችን እነዚህ እሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑትን ቀሲስ ታጋይ ታደለን የሰማናቸው ከቆይታ በኋላ ሙሉ መልእክታቸውን እናዳምጣለን። ባለስልጣን ነው። ኑሮ ችግሩ አለ። የሆነ አመት ላይ የአንድ ሰአሊ ስዕል ተሸጠ ሲባል በጣም በሚያሳዝን ሁኔታ በሚቀጥለው አመት ያንን ሰአሊ የሚመስል ሰላሳ ሃያ ሰአሊ ይመጣል። ለገበያ የሚሆኑ ስዕሎች የመብዛት ነገር አለ። ሱሱ ነገር ትንሽ በቃ አርቱም የማቀጨጭ ነገር አለው። ዮሐንስ ፍጹመ ብርሃንን የሰማ ነው። የግራፊክስና ድብልቅ ስዕል ኪነ ጥበብ ባለሙያ ነው። አብሮን ያመሻል። በአዲስ አበባ ወጣቶችና በተለያዩ ዘርፎች ልምድ ያካበቱ አንጋፋዎች እውቀት የሚቀባበሉበትን አንድ ስፍራም አብረን እንጎበኛለን። ወደ ጎረቤት ሀገር የሚወስደን ክንውንም አለን። አብራችሁ እንድትቆዩ ግብዣውን የምናቀርበው ሀብታሙ ስዩምና ኤደን ገረመው ነን። በመጀመሪያ አጫጭር ዜናዎችን እናስደምጣችኋል። ከዜናው ጋር ተመልሰን መጥተናል። የኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም የጤና ድርጅት ደብልዩ ኤች ኦ አስታወቀ። ወረርሽኙ መከሰቱ ከታወቀ ከአንድ አመት በላይ ጊዜ ውስጥ ሶስት ሺ አራት ሰዎች በኢቦላ መያዛቸውን ድርጅቱ አረጋግጧል። ከእነዚህ ውስጥ ሁለት ሺ ስድስቱ ሕይወታቸው አልፏል። ዩጋንዳ ውስጥ የተካሄደ አንድ አዲስ ጥናት እንደሚያመላክተው እንደ ኤሮፓውያን አቆጣጠር በ2021 ዓ.ም በሚካሄደው ምርጫ ሰሞን ሁከት ይቀሰቀሳል ብለው እንደሚሰጉ በምርጫ ዝግጅትና በሀገሪቱ ፖለቲካ ውስጥ የሚሳተፉ ይናገራሉ። ሁከት ሊፈጠር እንደሚችል አስቀድመው ጠቋሚ ምልክቶችና ሁከት ማርገቢያ ወይም መቆጣጠሪያ መንገዶችን የመረመረውን ጥናት ያካሄደው የዲሞክራሲ ተሳትፎ እንቅስቃሴ የተባለ የሲቪል ማህበረሰብ ድርጅት ነው። በዘንድሮ የአውሮፓውያኑ 2019 ዓ ም ከመጋቢት አንስቶ እስከ ሐምሌ ወር ድረስ በ13 ወረዳዎች ያካሄደው ጥናት በመጪው አገር አቀፍ ምርጫ ብጥብጥ እንዳይፈጠር መንግሥት የምርጫ አፈጻጸም ለውጦችን ማካሄድ እንዳለበት አመላክቷል። በመላው ዩናይትድ ስቴትስ የሚገኙ አዋቂዎች ፍልሰተኞች ተይዘው በሚቆዩባቸው ማዕከሎች ውስጥ በእንግሊዝኛ ስሙ መምስ በመባል የሚጠራው ቫይረስ ወደ ዘጠኝ መቶ ሰዎች የሚሆኑ ሰዎች መታመባቸው ተረጋገጠ። መንጋጋ ቆልፍ፣ ትኩሳት፣ የእጢዎች ማበጥ፣ ራስ ምታትና ሲከፋም መስማት የሚከለክልና ለማጅራት ገትር የሚያስከትል ተላላፊ በሽታ የሚያጋልጥ ነው። በ19 የዩናይትድ ስቴትስ ክፍለ ግዛቶች ባሉ 57 የእስር ማዕከሎች የተዛመተው ቫይረሱ 898 ሰዎች መታመማቸውን የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ አስታውቋል። 33 የማዕከሉ ሰራተኞችም ታመዋል። ይህ ቫይረስ መከላከያ ክትባቶች ስለሚሰጡ ዩናይትድ ስቴትስ ውስጥ እምብዛም አይከሰትም። ይሁን እንጂ ሰዎች ለተራዘመ ጊዜ ተፋፍቀው በሚኖሩባቸው ሁኔታ የመዛመት እድል ያገኛል። በዚህም ምክንያት አስፋፍቷል። የዩናይትድ ስቴትስ የውቅያኖስ ማዕበል ተከታታይ ብሔራዊ ማዕከል ዛሬ እንዳስታውቀው ሄሪኬን ዶሪያን ተብሎ የተጠራው የውቅያኖስ ማዕበል ዛሬ ወደ ኋላ ላይ እንደሚጠናከር ተነግሯል። ዛሬ ማዕከሉ በወጣው መግለጫ ዶሪያን በሳምንቱ መጨረሻ የካሪቢያን ባሃማስ አልፎ የፍሎሪዳዋ ሰርጥ ሲደርስ እጅግ አደገኛ ማዕበል ሆኖ እንደሚቀጥል ገልጸዋል። የባሃማስ መንግስት ለሰሜን ምዕራባዊው ክፍለ ግዛቷ ማስጠንቀቂያ ያወጣ ሲሆን የፍሎሪዳ አገረ ገዢ ሮን ደስታንትም ለመላ ፍሎሪዳ የአስቸኳይ ጊዜ አውጀዋል። ዶሪያን በአሁኑ ሰዓት በሰዓት 165 ኪሎ ሜትር በፍጥነት እየነጎደ ነው። የፊታችን ሰኞ ማለዳ ቢያንስ በ29 ኪሎ ሜትር ፍጥነት ደቡብ ምስራቅ ፍሎሪዳ ሊመታ እንደሚችል ተተንብዋል። አድማጮች ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። ከጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ መደመጡን ይቀጥላል። ሀብታሙ ስዩምና ኤደን ገረመው አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ሃይማኖት ተቋማት ጉባኤ ከተባበሩት መንግስታት ድርጅት ዩኤንዲፒ ጋር በመተባበር በግጭት አፈታት ዙሪያ ከሐዋሳ ከተማ ሲዳማ ዞን የሃይማኖት መሪዎች ጋር መክሯል። በሰላም አብሮ የመኖርና የመከባበር እሴቶችን ለማጠናከር ለማጠናከር ሂደት ውስጥ የሃይማኖት ተቋማት የበኩላቸውን ድርሻ እንዲወጡ ጉባኤው አሳስበዋል። በሲዳማ ዞንና ሀዋሳ ከተማ በተከሰተውና ለበርካቶች ሞትና ንብረት ውድመት ምክንያት ለሆነው ሁከት እጃቸው ያሉበት ግለሰቦች በሕግ እንዲጠየቁም ጠይቋል። ዮናታን ዘብዲዮስ ዝርዝሯዋለሁ ትናንትናና ዛሬ የኢትዮጵያ ሃይማኖት ተቋማት ጉባኤም ከተባበሩት መንግስታት ድርጅት የልማት ፕሮግራም በምህጻሩ ዩኤንዲፒ ጋርና ከሰባተኛው ቀን አድቬንቲስት ቤተክርስቲያን ክርስቲያን ጋር በመተባበር ከሲዳማ ዞንና ከሀዋሳ ከተማ ከተወጣጡ የሃይማኖት መሪዎች ጋር ለሁለት ቀናት በሀዋሳ ከተማ መክሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ልቀት ጉሃን ቀሲስ ታጋይ ታደለ እንዳሉት ጉባኤው በአገሪቱ ለዘመናት ዘለቀውን ሃይማኖታዊ አስተምሮች ላይ የተመሰረተ በሰላም አብሮ የሚኖርና የመከባበር እሴት በመገንባት የኢትዮጵያ አንድነት ተጠብቆ እንዲኖር ጥረት እያደረገ ነው ይህንን ማድረግ ረገድም የተገኘ ውጤት ተስፋ ሰጪ ቢሆንም አገሪቱ ያለችበት ሁኔታ ከዚህ በላቀ ሁኔታ መስራት የሚጠይቅ እንደሆነም ተናግሯል። የሰብአዊ ክብርና እኩልነት እንዲሁም እርቀ ሰላም የሁሉም ሃይማኖቶች የጋራ አስተምሮች ናቸው ያሉት ጠቅላይ ጸሐፊው የሃይማኖት መሪዎችም እነዚህን የማሳወቅ ኃላፊነት ልወጡ ይገባል ነው ያሉትም። የሰላም እሴቶችን ሜመናንም እያከበሩ መኖር እንዳለባቸውም ተናግሯል። በሀገራችን ለዘመናት የዘለቀውን የመከባበርና በሰላም አብሮ የመኖር ወርቃማ እሴቶችን መሰረቱ ሰላማዊነት መከባበርን፣ መደማመጥን፣ አብሮነትን፣ ፍታዊነትን፣ ይቅርታንና እርቅን የሚያስተምረን የሃይማኖታችን የአስተምሮ ውጤት እንደሆነም እንረዳለን። እነዚህ መልካም እሴቶች የሰዎች ማኅበራዊ ግንኙነት የሰመረ ከማድረግ ባለፈ በሃይማኖቶችም ከፍ ያለ ዋጋ የሚያሰጡ በመሆናቸው የሃይማኖት መሪዎች፣ ምዕመናንና መላ ህዝቡ እነዚህን እሴቶች አክብሮ መኖርም ይገባዋል። ኢትዮጵያ አንድነቷን አስከብራ ሉዓላዊነቷን ማስጠብቃ ለዘመናት የኖረች ልዩነታቸውን በጸጋ ተቀብሎ የሚኖሩ በአገር ጉዳይ ላይ ያለምንም ልዩነት በጋራ የሚቆሙ ህዝቦች ባለቤት መሆኗን ጠቅሰው፣ በአሁኑ ወቅት የገጠመን ጫፍ የወጣ ብሔር ተኮር ግጭቶች ከታሪካችንና ከማንነታችን ጋር አብሮ የማይሄዱ አሳፋሪ ተግባር በመሆናቸው ልንጠየፋቸውና ልናወግዛቸው ይገባል። የሚያሉትም በሰበብ አስባቡ በየትኛውም የሃይማኖት ተቋማት ላይ የሚፈጸመው ጥቃት ከጉባኤያችን ተልእኮ ጋር የሚቃረን ስለሆነ ሁላችንም በጋራ ልናወግዘውና ልንከላከለው የሚገባን መሆኑን እያሳሰብኩ አሁን ያጋጠሙንን ፈተናዎች በአሸናፊነት ለመወጣት ለዘመናት የዘለቀውን ወንድማማችነት አንድነታችንን በማጠናከር ከራስ በላይ ለባልንጀራ ማሰብ፣ እርስ በእርሳችን በመደጋገፍ ልንቆም ይገባል። በመሆኑ የሃይማኖት መሪዎች፣ ምዕመናን ወላጆቻችን ልጆቻችሁን ወላጆች ልጆቻችሁን፣ መምህራን ተማሪዎቻችሁን በአንድነት እንዲቆሙና ይህንን ፈታኝ ጊዜ ቅድሚያ ለሀገርና ለሁሉም ሰዎች ሁለንተናዊ ክብር በተለይም ለቤተ እምነቶች በመስጠት ኢትዮጵያውያን ኢትዮጵያውያን አንድነታችን እንድናጎለብት ተቋማችን የኢትዮጵያ ሃይማኖት ተቋማት ጉባኤ በአጽንኦት ያሳስባል። በአንጻሩ በማህበራዊ ግንኙነታችንም ይሁን በእለት ተዕለት አናኗራችን እነዚህን ሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል። ሰውን በሰውነቱ ብቻ መቀበል ይቀራል። በአንድ ወቅት በተከሰተ አለመግባባት ወይንም ግጭት ምክንያት በረዥም ጊዜ የገነባነውን የጋራ ሴቶች በማጥፋት ብቻ ሳይሆን ማህበራዊ ግንኙነቶችና አናኗራችን ላይ አሉታዊ ጫናም ያሳድራል። የተለያዩ ማንነት ያላቸው ህዝቦች የሚያነሱትን የመብት ጥያቄ የኢትዮጵያ ሃይማኖት ጉባኤ እንደሚያከብር ገልጸው፣ ነገር ግን መቅረብ ያለባቸው ፍጹም ሰላማዊ በሆነ መንገድ መሆን አለበትም ብሏል። በአዋሳ ከተማና ሲዳማ ዞን በተከሰተው አለመረጋጋት የህይወት መጥፋት፣ ስነ ልቦናዊና አካላዊ ጉዳት እንዲሁም በንብረት ላይ ጉዳት መደርሱ የሚያሳዝን ተግባር እንደሆነ ገልጸው፣ በቅድሚያ ለሀገርና ለሰው ልጆች ሁለንተናዊ ክብር በመስጠት በአንድነት መቆም እንደሚገባም ተናግሯል። በደቡብ ክልል ሰላምና ጸጥታ ቢሮ በምክትል ቢሮ ኃላፊ ሰልፊ ማዕረግ የሃይማኖትና የእምነት ጉዳዮች ዘርፍ ኃላፊ አቶ ከበደ ፎኮራ የኢትዮጵያ ሃይማኖት ተቋማት ጉባኤ በክልሉና በአገር ደረጃ ከቅርብ ጊዜያት ወዲህ እየተከሰቱ ያሉትን አለመግባባቶችና ግጭቶችን በዘላቂነት ለመፍታት በሚያስችሉ ጉዳዮች ዙሪያ በርካታ ተግባራትን እያከናወነ መሆኑን ተናግሯል። እሳቸው አሁን ታየላሉት አንጻራዊ ሰላምና መረጋጋትም ጉባኤው ያበረከተው አስተዋጽኦ ቀላል ግምት የሚሰጠው እንዳልሆነ ነው የገለጡት። ይሁን እንጂ በአሁኑ ወቅት ጥቅት ግለሰቦች የህዝቡን አብሮነትና ሰላም ለማናጋትና እርስ በርስ ለማባላት እየተሯሯጡ እንደሚ ና ይህም የከሰሩ ፖለቲከኞች ሴራ መሆኑን ገልጠዋል። የተከሰተውን የዘረኝነትና የጽንፈኝነት የወንጀል ተግባር የፈጸሙና ያስፈጸሙ ግለሰቦች በአጭር ጊዜ ውስጥ ለፍርድ እንደሚቀርቡና በክልሉም የህግ በላይነትን የማስከበር ሥራ ተጠናክሮ እንደሚቀጥልም ተናግሯል። በአሁኑ ጊዜ በሀገራችን የተጀመረውን የለውጥ እንቅስቃሴ የህዝባችን ሰላማዊ፣ ህጋዊና ዲሞክራሲያዊ ጥያቄዎችን በብቃት እንዳይመልስና ለውጡን በተዛባ መንገድ በመተርጎም የለውጡ ባለቤት የሆነው ህዝብ ራሱ ለውጡን ጉዞ እንዲያደናቅፍ መሰሪ ቅስቅሳዎችን በህብረተሰቡ መሀል የዘሩ ቢሆንም ዛሬ ህዝባችን ይህንን መሰሪ ተንኮላቸውን በመረዳት እያገለላቸውና እያጋለጣቸው ይገኛል። የደቡብ ክልልና ሲዳማ ዞን ህዝብ በቅርብ ጊዜ በውስጡ የተከሰተውን የዘረኝነት፣ የጽንፈኝነት ተግባራትን በጽናት ኮንኗል። የወንጀል ተግባሩን የፈጸሙና ያስፈጸሙ ወገኖች እየተለቀሙ ለፍርድ በአጭር ጊዜ ውስጥ እንደሚቀርቡና የህግ በላይነት በክልላችን የአለማመንታት ማስከበሩ እንደሚቀጥል በቢሮ ስም ላረጋግጥላችሁ እፈልጋለሁ። የሃይማኖት ተቋማት ጉባኤ በሲዳማ ዞን እና በዋሳ ከተማ ተገኝተው በዞኑና በከተማው በተፈጸሙ ወንጀሎች ጥቃት የደረሰባቸውን ሲቪሎች ያሉበትን ሁኔታ ተዘዋዝረው ጎብኝተዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኤ ነው። አብራችን ስለሆናችሁ እናመሰግናለን። ሰዓሌ ዮሐንስ ፍጹመ ብርሃን የግራፊክስና የድብልቅ የስዕል ጥበብ ባለሙያ ነው። የራሱ የስዕል ስቱዲዮም አለው። በተለያዩ ጊዜያት የተለያዩ ሐሳቦችን እንደ ስደት ያሉ ማኅበራዊ ችግሮችን በሥራው ዳስሷል። ስለ ስዕል ሥራዎቹና የስዕል ጥበብን ለማሳደግ ሰዓሊያን የራሳቸውን ዘይቤ እንዲከተሉ ይመክራል። ኤደን ገረመው ናት ያነጋገረችው እንደሚከተለው ይደመጣል። ስዕል ስስል እራሴን አልገድብም፣ ለፈጠራም ሁሌም ክፍት ነኝ የሚለን ሰዓሊ ዮሐንስ ፍጹመ ብርሃን በግራፊክስ ጥበብ ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት በ1997 ዓ ም ነው የተመረቀው። ከትምህርት ቤት ተመርቆ እንደወጣም ለጥቂት ጊዜ ያክል በተለያዩ ቦታዎች ተቀጥሮ የሰራ ሲሆን ከጊዜ በኋላ ግን የሙሉ ጊዜ ሰዓሊ ሆኑ የራሱን ስቱዲዮ ከፍቶ መስራት መቀጠሉን ይናገራል። አሁን በጣም ፍላጎት ኖሮኝ የገባሁበት ዲፓርትመንት የግራፊክስ ዲፓርትመንት ነው፣ እና ያ ደግሞ ከቀለም ውጭ ነው። ቀለም አንጠቀምም። እንጨት ላይ ኢንክሪዝ በማድረግ ወይ ደግሞ አንዳንድ ማቴሪያሎችን በመለጠፍም እና የተነጠኑ ከለሮች፣ አሁን ለምሳሌ ጥቁር ባክግራውንድ ላይ በነጭ ሊሆን ይችላል ስራው ወይ ደግሞ አልፎ አልፎ ደግሞ እንደ አስፈላጊነት ማጣብቃቸው ቁሳቁሶች አሉ። ቆዳ፣ ወይ ደግሞ እንደ ቅል አይነት የመሳሰሉ ነገሮች እየለጠፍኩ የምሰራቸው ስራዎች አሉ። በተለያየ ቁሳቁስ ተጠቅመሽ የምትሰሪያቸው ስዕል ቴክኒኮች ናቸው ሚክስድ ሚዲያ የሚባሉ እና ብዙውን ጊዜ እነዛ ስራዎች ይገዝኛል የሰውነት የሚያተኩሩት ስራዎች ይሰራለሁ ማለት ማንነት ላይ ህይወት ላይ የሚገጥሙትን ችግሮች ወይ ደግሞ አሁን የተወሰነ ጊዜ የሆነ እስኪደርስበትን ነገር እያተኮሩ ነበሩ። በቃ ከአፍሪካ ይጸደቃል ከኢትዮጵያ በዚያ የሰራቸው ብዙ ስራዎች አሉ። የሁለት ልጆች አባት የሆነው ሰአሊ ዮሐንስ በስዕል ስራ የጥበብ ስራዎቹን በቡድን በብሔራዊ ቲያትር፣ በብሔራዊ ሙዚየምና እንዲሁም በተለያዩ ቦታዎች ያሳየ ሲሆን በተናጠል ደግሞ በሂልተን ሆቴልና በጀርመን ሀገር በበርሊን አሳይቷል። በዓመት አንድ ጊዜ ብቻ በሚደረገ ኤግዚቢሽን ህይወትን መምራት ከባድ ነው ቢልም ላለፉት አራት ዓመታት ስራዎቹን ለህዝብ ሳያደርስ ቆይቷል እኔም ለምን ስል ጠይቀዋለሁ። አሁን እጄ ላይ ራሱ ለኤግዚቢሽን ያልታዩ ከሰባ በላይ ስራዎች አሉ። ካሁን ያሉት አጋጣሚ የኮሚሽን ሆ የመሰራቸው ስራዎች በተደጋጋሚ እየተደራረቡ መምጣት ዋናው ምክንያት አሁን የአጼ ምኒልክም የእቴጌ ጣይቱን ደብረ ብርሃን ላይ በሞዛይክ የመንግስት ፕሮጀክት ነው። ትልቅ ስራ ነው። አመት ያህል ይፈጃል። አንዱ ፕሮጀክት እዛ በመሆን ሰዓት ብዙ ያው ገንዘቡ እንዲመጣ የስቱዲዮ አመት ከከፈለልኝ ከፈለልን የቤት መኖሪያ ቤቴን ኪራይ ነው። ያንን ሶስተኛ እንደዚህ እንደዚህ አይነት ትልልቅ ወጪዎችን ከሸፈነልኝ ከዛ ደግሞ ወደ ስዕል እመለሳለሁ። አሁን ኮሚሽን ሆነው መስራቱ በቃ እንደ የትኛው ዘመን ላይ ያለው ሰዓሊ ይሰራል። አሁን እንደውም ስቱዲዮ ሞልቷል። ሀያ አምስት ሜትር በስድስት ሜትር ነው የእኔ ስቱዲዮ፣ ትልቅ ነው። አሁን የቤተ ክርስቲያን ስራ ወደ አርባ ምንጭ ሀገር የሚጫነው የቤተ ክርስቲያን ስራ ቤቱን ሞልቶታል። እየሰራ ነው ያለ ነው እና ያ ፕሮጀክት ሲያልቅ በቃ ስቱዲዮ ምናልባት የዓመት የሁለት ዓመት የቤት ኪራይ ይከፍልልኝ እና ከዛ ደግሞ ተመልሼ ወደ ስዕሎች ይመጣሉ። ትንሽ እኔም የማልወደው ይሄ መቆራረጡን እሱ እሱ ጊዜ ፈጅቶብኛል፣ ግብሽ እንዳላደርግ ልጆች ሲኖሩ ደግሞ ኃላፊነቱን ይጨምራል። ያንን ተቋቁሜን ያለውት አሁን እና ግን ከባድ ነው አሁን እንግዲህ በሁሴ አስራ ሁለት በኛ እዚህ ያስባለው እንግዲህ እስካሁን ቦታ አልወሰንኩም። ዮሀንስን በዚህ በጥበብ ስራ ውስጥ ለሚኖሩ ሰአሊያን ከባዱ ነገር ምንድን ነው ስለ አወራሁት ብዙ ጊዜ የማስተውለው ነገር አሁንም ቢሆን ሀገራችን ላይ ትልቅ ኤግዚቢሽን ይባል እና ሸራተን ውስጥ ይደረጋል በየአመቱ። በጣም በቃ በሚያሳዝን ሁኔታ ሰአሊው ያው ቅድም እንዳለሳ ነው ኑሮ፣ ችግሩ አለ። የሆነ አመት ላይ የአንድ ሰአሊ ስዕል ተሸጠ ሲባል በጣም በሚያሳዝን ሁኔታ በሚቀጥለው አመት ያንን ሰአሊ የሚመስል ሰላሳ ወይ ሀያ ሰአሊ ይመጣል። ለገበያ የሚሆኑ ሥዕሎች የመብዛት ነገር አለ። እሱ እሱ ነገር ትንሽ በቃ አርቱን የማቀጨጭ ነገር አለው። ሰአሊ እንግዲህ በተለይቶ መታየቱ እንደምንም የራስን ነገር ይዞ መውጣቱ በጣም አስፈላጊውም እሱ ይመስለኛል የሚል አቋም አለኝ። በመጨረሻም ሰዓሊያን የራሳችንን ዘይቤ ተከትለን ራሳችንን መስለን ብንወጣ ለጥበቡ የምናበረክተው ነገር የጎላ ነው ብሏል። ጋቢና ቪኦኤ መደመጡን ይቀጥላል። በአዲስ አበባ ሀሳብ ያላቸውን ስራ ፈጣሪዎች ከባለ ሀብቶች ጋር የሚያገናኙ መድረኮች እየተፈጠሩ ነው። ሥራ ፈጥረው ስኬታማ የሆኑ ባለሀብቶች ልምዶቻቸውን ለወጣቶች የሚያካፍሉባቸው መድረኮችም እንዲሁ። ከእነዚህ መድረኮች አንዱ በሆነውና በቤክ ኤምብሪዮ ካፌ በወር አንድ ጊዜ መላ በሚል ስያሜ የሚሰናዳውን ዝግጅት የተከታተለው ግርማቸው ከበደ የመድረኩን መስራች አነጋግሮ ተከታዩን ዘገባ ልኮልናል። ከአሮጌ የመኪና ጎማዎች ጫማ የሚያመርተው የታዋቂው ሶል ሬብልስ መስራች የሆነችው ቤተልሔም ጥላሁን ከበርካታ ፈተናዎች በኋላ የመጀመሪያውን ጫማ በብዛት አምርታ ያቀረበችበትን ሂደት ያብራራችበት ንግግር ነው። ከሶል ሬብልስ በተጨማሪ አሁን በማሽን ሳይሆን በሀገር ባህል መሰረት በሰው የሚቆላ ቡናን በጋርደን ኦፍ ኮፊ ካፌዎች አማካኝነት የምታቀርበው ስራ ፈጣሪዋ ቤተልሔም ይህን ንግግሯን ያደረገችው ደግሞ ከ150 በላይ ወጣቶች በተሰበሰቡበት መድረክ ነው። ዝግጅቱ መላ ይሰኛል። በወር አንድ ጊዜ የሚሰናዳው ይህ ዝግጅት የተጀመረው ደግሞ በካሌብ ሚክንስ ነው። ኢትዮጵያ ኢንሚ በተሰኙት ኢትዮጵያዊ ባህልን በሚያሳዩት ቪዲዮዎቹ የሚታወቀው ካሌብ ገና አማርኛ እየለመድኩ ነው ቢልም ስለ መላ የሚከተለውን ለቪኦኤ ተናግሯል። መላ አንድ ላይ መሆን ማለት ነው በጋራ መላ መፍትሄ መስራት ማለት ነው። ላለፉት 23 ወራት በዓመቷ ኮዲንግ የጀመረችዋን ቤተልሔም ደሴን አርቲስት አምለሰት ሙጬን ዲጄና ሙዚቀኛውን ሮፍናንን የያዝሚ መስራችና ሊቀመንበር ኖስ አማራንና የቦስተን ስፓና ኩሪፍቱ ሪዞርት መስራች ታዲዮስ በለጠን ጨምሮ በተለያዩ ዘርፎች የተሰማሩ ስራ ፈጣሪዎች በመላ ተገኝተው ንግግር አድርገዋል። አለማው ምንድን ነው? ካሌብ ምላሽ አለው። አገራችን ላይ ዝም ብሎ ችግር ማየት ጥሩ ነገር አይደለም። ሶሉሽን መምጣት ነው እና ለእኔ ኦንትርፕርነርሽፕ ይሄ ነው። ሶሉሽን መምጣት በሶስቴይነብል ወይ ኮመርሻል ወይ እና ስራ ፈጣሪ ማለት አዎ እና አሁን ወጣቶች ትልቅ ሀንገር አላቸው፣ እና ይህንን ሀንገር ኢንፎርሜሽን ሁሌ አቬይላብል አይደለምና እነዚህ አንደኛ የሆኑት በአለም ውስጥ ወር በሀገር ውስጥ ንግድ ስራ ስት አሪፍ ነገር እየሰሩትን ስናመጣቸው እና የእነሱን ስቶሪ ተረት ሲሰሙ በጣም እንስፓ ያደርጋል። እነሱ ካደረጉት እኛ ማድረግ እንችላለን ይላሉ። ውጭ ሀገርም ብታይ ሮሞዶ አይቶ ነው ሰው ያ ነገር እኔ እችላለሁ የሚለው እና እዚህ ሀገር አንዳንድ ላይ ብዙ ሮሞዶ ስቶሪ ሁሌ አንሰማም። እና ለዛ ነው ይሄ ፕላትፎርም ክሬት ያደረግ ነው ሮሞዶሎች ትልቅ ቢዝነስ ሰዎች፣ ሴቶች፣ ወንዶች ስ ሀው እንዴት እንደሰሩት ምን ችግር አልፎ ነው አቺቭ ያደረጉት ይህንን ትልቅ ነገር ሰው። ለዛ ነው ጀመር 25 ተሳታፊዎች የነበሩት መላ አሁን ከ150 በላይ ወጣቶች የስራ ፈጣሪዎቹን የህይወት ጉዞና ልምድ ለመቅሰም በወር አንድ ጊዜ ይሰባሰቡበታል። ወጣቶቹ በስራ ፈጠራ ወቅት ያጋጠማቸው ችግር ካለም ለእንግዶቹ ጥያቄ በማቅረብ ችግሩን ስለሚፈቱበት መንገድ ምክር ይቀበላሉ ነው። ይህ ብቻ አይደለም። አዲስ የስራ ሀሳብ ያላቸው ወጣቶችም በመላ ሀሳባቸውን አቅርበው በጉዳዩ ላይ እውቀት ካላቸውና አዳዲስ ሀሳቦች ላይ መዋለ ነዋያቸውን ለማፍሰስ ከተዘጋጁ ባለሀብቶች ጋር የሚገናኙበት መድረክም ነው። ብዙ አቅም ያለው ሰው ብር ያለው ሰው ላይክ ሰው አሁን አንድ ሜይ ቢ ሶስት ወር በፊት አንድ ልጅ የዶሮ ፋርም መክፈት ፈልጋ ነበር። ግን የት ልጀምር አለች። ኔክስት ህ አንድ ኤክስፐርት በዚህ ስራ ነበረ አወሩና እና ሊጀምሩ ሄዱ። የሰማት ሌላ ደግሞ ፓርትነርሽፕስ እዚህ ይገኛል። ላይክ ኢንቨስትመንትም አሁን ትልቅ ኢንቨስተሮች ይመጣሉ፣ ይሰማሉ እና ኦፕን ናቸው። ይህ አይነት ፕሮጀክቶች በዚህ ሁሉ መሀል ወጣቶቹ ስራ ፈጣሪነት ከባድ ቢሆንም በጠንካራ ስራ ስኬታማ መሆን እንደሚቻል በመላ ይማራሉ። ለዚህ ደግሞ እንደ ቤተልሔም ያሉ ስራ ፈጣሪዎች በመላ ይጋበዛሉ። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። እንግዲህ ሀብታሙ፣ ይሄ ፕሮግራም በጣም ወጣቶችን የሚያበረታታ እና ደስ የሚል ነገር ይመስላል። ይሄ ብቻ ይሄ መሰል ፕሮግራሞች ወይም መርሃ ግብሮች አሁን አዲስ አበባ ውስጥ እየተበራከቱ ነው። ባለፈውም ታስታውሽ እንደሆነ እንዲሁ በተለያዩ ካፌዎች ውስጥ በመቀመጥ ሀሳባቸውን የሚለዋወጡ ሰዎችን አቅርበን ነበረ። እየተከተልና አሁንም ሌሎችን ተመሳሳይ መድረኮችን እናስቃኛቸዋለን። አድማጮቻችን፣ ቀጣዩ ዘገባችን ግን ወደ ኬንያ ይወስድናል። አዎ እንግዲህ በኬንያ ውስጥ የአልቢኒዝም ቆዳ ጸጉርና አይንን የሚያነጣ የጤና ችግር ነው ከአልቢኒዝም ጋር ኬንያ የሚኖሩ ሰዎች ደግሞ ብዙ ጊዜ መገለል እና አድሎ ይደርስባቸዋል ያው በኬንያ ብቻ ሳይሆን በሌሎችም የአፍሪካ ሀገራት የሚደርሱ የአልቢኒዝም ከአልቢኒዝም ጋር የሚኖሩ ሰዎች ይሄ ችግር ይደርስባቸዋል። አንዳንዶችም ተነጥለው የግድያ ሙከራ ይደረግባቸዋል። ከአልቢኒዝም ጋር የሚኖሩ አንድ ኬንያዊ ግን የእግር ኳስ ስፖርትን ተጠቅሞ መገለልና አድሎን መፋለም ጀምሯል። የሳራ ኪማኒን ዘገባ ሀብታሙ ስዩም እንዲህ ያሰማናል። ቅዳሜ ጠዋት ነው በኬንያ ታሪክ የመጀመሪያ ሆነው የጥቁር አልቤኒዝም እግር ኳስ ቡድንን ለመሠረተው አለን ሄርበርት ትልቅ ቀን ነው። አልቤኒዝም ቆዳን፣ ጸጉርን፣ አይንን የሚያነጣ የጤና ችግር ነው። ዛሬ ኳስ ግጥሚያ አለ። አሁንም ድረስ የአልቤኒዝም ችግር ያለባቸው ሰዎች በሚገለሉባት ኬንያ ይህ ተራ ቡድን አሊያም ተራ ጨዋታ አይደለም። ትልቅ ትርጉም አለው። እግር ኳስ የተለያየ ማንነት ያላቸውን ህዝቦች ወደ አንድ ያመጣል። ከስፖርትም እግር ኳስን ስንመርጥ ቀላልነቱንና በትምህርት ሥርዓት ውስጥ በመካተቱም ሰዎች በቀላሉ የሚስማሙበት ወይንም የሚጎዳኙት የስፖርት አይነት መሆኑን በማመን ነው ነው ያለው አለ። በመላው ምስራቅ አፍሪካ የአልቢኒዝም ችግር ያለባቸው ሰዎች አካላቶቻቸውን ላስማት መስሪያ ለመጠቀም ባቀዱ የጥንቆላ ሐኪሞች ለመገደል ሲመረጡ ባሽተዋል። አይዛክ መውራ የኬንያ የመጀመሪያና ብቸኛው የአልቢኒዝም ተጠቂ የህዝብ እንደራሴ ናቸው። የአልቢኒዝም ችግር ያለባቸው ሰዎች በእውነትም ይሰቃያሉ። ለዚህ ምክንያቱ ደግሞ ጥቁር ሆነው የምር ጥቁር፣ ነጭ ሆነው የምርም ነጭ፣ አካል ጉዳተኛ ሆነው የምርም አካል ጉዳተኛ አለመሆናቸው ነው። አጣብቂኝ ውስጥ ገብተናል። በአጣብቂኝ ውስጥ የገባ ደግሞ ከየትኛውም ወገን መሆን ያቅተዋል። ስለሆነም ራሳችንን መግለጽ አለብን። እነዚህ እንቅስቃሴዎች እኛ ራሳችንን የምናስተዋውቅባቸው የራሳችንን ምንነት የምንፈታባቸው እንቅስቃሴዎችም ናቸው። መገለል አለን ሀርበርትን ከማለምና መሰሎቹን ከማሰባሰብ አላቆሙ። ገና መንፈቅ ያስቆጠረው ቡድኑ በመጀመሪያ ጨዋታው በፍጹም ቅጣት ምት አራት ለሁለት በሆነ ውጤት ድል አድርጓል። አንድ ጊዜ አድሎን መዋጋት ስንጀምር መገለልን መርታት ስንጀምር በውስጣችን ያለውን ታላቅነት ማየት እንችላለን። በታመነውና ቀጥተኛ በሆነው መንገድ ነው ያሸንፍ ነው። ብቸኛው ነገር የቆዳችን መገርጣትና በአይን ብርሃናችን ላይ ያለው እክል ብቻ ነው። እሱም ቢሆን ግን ከሰው ያነስን አያደርገንም ነው ያለው። አድማጮች ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ እየሰማችሁ ያላችሁት ቀጣዩ ዘገባችን እስቲ ምንድን ነው ሀብታም ቀጣዩም እንግዲህ ወደ ሌላ የአፍሪካ ሀገር ይወስድናል ወደ ዲሞክራሲያዊት ኮንጎ ሪፐብሊክ እንግዲህ በዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም ጤና ድርጅት ማስታወቁን ቀደም ብለን በዜና ወጃችን ተናግረን ነበር ወረርሽኙ መከሰቱ ከታወቀ ከአንድ ዓመት በላይ ጊዜ ውስጥ ሶስት ሺህ አራት ሰዎች በኢቦላ መያዛቸውን ድርጅቱ አረጋግጠዋል። ከእነዚህም ውስጥ ሁለት ሺህ ስድስቱ ሕይወታቸው አልፏል ብሏል። ኮንጎ ዲሞክራሲያዊት ሪፐብሊክ ከኢቦላ ወረርሽኝ ጋር እንዴት ከርማ ይሆን የሚለውን ትዝታ ብላቸው ባጭሩ ትነግረናለች። የአሁኑ የኢቦላ ተላላፊ እንደ አውሮፓ አቆጣጠር በ2014 ዓ.ም በምዕራብ አፍሪቃ አገሮች 28 ሺ ሰዎችን ይዞ የ11 ሺውን ሕይወት ካረገፈው ሁለተኛው መሆኑ ነው። በአሁኑ ጊዜ የኢቦላ ወረርሽኝ በእርስ በርስ ግጭት በምትናወጠው በኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ ክፍለ ሀገር ኪቩ የተወሰነ ነው። በአካባቢው የኢቦላ ተላላፊ ብዛት አሳሳቢ ደረጃ የደረሰና ባለፉት አስር ቀናት ግን ትልልፉ ጋብ ማለቱን የዓለም ጤና ድርጅት ገልጿል። በአንድ ሳምንት ውስጥ እስከ 80 ሰው በበሽታው ተላላፊ ቫይረስ እንደሚያዝ ተጠቅሷል። ባለፈው ረቡዕ ኡጋንዳ ውስጥ ቫይረሱ እንዳለባት የተረጋገጠው ኮንጓዊት የ9 ዓመት ልጅ ለምሳሌ በቫይረሱ ለመያዝ በኡጋንዳ ሁለተኛዋ ሰው መሆኗ ነው። ልጅቷ ሕክምና ፍለጋ ከእናቷ ጋር ከኮንጎ ወደ ኡጋንዳ እንደተጓዘች የዓለም ጤና ድርጅት ቃል አቀባይ ፈዲላ ቻቤስ ለአሜሪካ ድምፅ ገልጸዋል። ልጅቱ ኡጋንዳ ድንበር ላይ ስትደርስም የበሽታው ምልክቶች ይታዩባታል። ደም በአፏ ይወጣል፣ ኃይለኛ ትኩሳት ነበራት። ሰውነቷ በእከክ መሰል ነገር ተወሯል። በጣም ታማ ነበር። ልጅቱ በኢቦላ ሕክምና ማዕከል ውስጥ እንድታገግም የተደረገ ሲሆን በአሁኑ ሰዓት የሁለቱ አገሮች ባለስልጣናት እናትና ልጅ በጉዞቸው የተገናኟቸውን ሰዎች ሁሉ ለመለየት ጥረት እያደረጉ ነው ነው ያሉት የጤና ሰራተኞች። በሽታውን ለመቋቋም ከቀድሞ ይልቅ የተሻለ መሳሪያ አላቸው። የዓለም ጤና ድርጅት እንደገለጸው በኮንጎ ዲሞክራሲያዊት ሪፐብሊክና አራት አጎራባች አገሮች ውስጥ ሁለት መቶ ሺህ ሰዎች የኢቦላ ክትባት ተሰጥቷቸዋል። በቴራፒውቲክ ትሪትመንት ማለትም በማገገሚያ ህክምናውም የብዙ ታማሚዎችን ህይወት ማትረፍ ተችሏል። (سالي يا ابني አድማጮቻችን የዛሬው ጋቢና መሰናዶ በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በፌስቡክ አት ቪዮ አምሐሪክ እንዲሁም በትዊተርም ሀሽታግ ጋቢና ቪዮም በመጠቀም አስተያየቶቻችሁን አድርሶ ስናስተናግዳቸው የነበር ነው። ሀብታሙ ስዩምና ኤደን ገረመው ነበር። ሞክቢል ያብሮ አቀናባሪያችን ነው። ደህና እምሹ कल तुम